ከኢኮኖሚው ዓለም የዩናይትድ ስቴትስ የገንዘብ ዝውውርና የንግድ ልውውጥ ጠባቂ ኮሚሽን ወይም በእንግሊዘኛው ሴኪዩሪቲስ ኤንድ ኤክስቼንጅ ኮሚሽን የሚባለው ሰኔ 1 ቀን 28 ዓ ም የኢትዮጵያ ኤሌክትሪክ ኃይል ቦንዶች በመሸጥ ያገኘውን ገቢ ከነወለዱ እንዲመልስ ወስኗል የኢትዮጵያ መንግስት ተመላሽ የሚያደርገው ገንዘብ 65 ሚሊዮን ዶላር አካባቢ ነው የኢትዮጵያ ኤሌክትሪክ ኃይል ከጎርጎሮሳዊው 2011 ዓ ም እስከ 2014 ዓ ም ድረስ ለታላቁ ህዳሴ ግድብ ግንባታ የሚውል ገቢ በዩናይትድ ስቴትስ የተለያዩ ከተሞች ከሚገኙ 3100 ሰዎች 58 ሚሊዮን ዶላር በቦንድ ሽያጭ አማካኝነት ማሰባሰቡን ኮሚሽኑ በድረገ ገጹ ላይ ባወጣው መግለጫ አስታውቋል። የኢትዮጵያ ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ በጉዳዩ ላይ መንግስታቸው ከዩናይትድ ስቴትስ አቻው ጋር ለረጅም ጊዜ እንደመከረበት ይናገራሉ። ኮሚሽን እንደደረሳቸው ሽያጭ የተከናወነ ነበረ። አይ ሶቨሪን ቦንድ ከሆነ በፈቃድ አውጥታችሁ ነው የሚሸጠው። አየ ፐብሊክሊ አቬይለብል ይሆናል። በፐብሊክ ትሬድ የሚደረግ ከሆነ በግልጽ ይሄ ይሄ ይሄ ልናደርግ ነው ተብሎ በአደባባይ መታወቅ መቻል አለበት። ስለዚህ ያልማድረጋችሁ ስህተት ነው እና ስህተት ስለሆነ ቦንዱን በዚህ ምክንያት የገዙት ሰዎች ገንዘቡ ይመለስላቸው፣ ዝም ብሎ ገንዘቡ ብቻ ሳይሆን ግን ከነወለዱ እንዲመልሱ ይደረግ ተብሎ ድር- ውይይት ነው የተካሄደው ከኤሲ ኢሲ ጋር ረዥም ጊዜ የወሰደ ድርድር ነው። እኛ ቦንዱ ለስፔሲፊክ ፐርፐዝ ብቻ ብለን የምንሸጠው ነው። በቅርቡ ዩሮ ቦንድ ሹ እንዳደረግነው አይነት ቦንድ ነው ብለን አይደለም ያደረግ ነው። ኢትዮጵያውያን ብቻ የሚገዙት ነው። በዛ ላይ ተመስርቶ በቅንነት ችግር የለውም በሚል የተደረገ ነበረ። የአሜሪካ ሴኩሪቲ እና ኤክስቼንጅ ኮሚሽን ይሄ ሬጉላሪቲ ያለበት ወደ ትክክለኛው ፈር መጣችሁ፣ በህጋዊ መንገድ ተመዝግባችሁ ማድረግ ትችላላችሁ። እስካሁን ግን በዛ መልኩ ስላልተደረገ የተሸጠላቸው ሰዎች ገንዘቡን ይመለስላቸው፣ ሲመለስም ከነወለዱ መሆን አለበት የሚል በውይይታችን መጨረሻ ላይ የተደረሰበት ስምምነት በተግባር እየተደረገ ያለው ይሄን ፕሮሰስ በስተት የመጣችሁበትን ፕሮሰስ ሪቨርስ ለማድረግ ወደኋላ ተመልሳችሁ አስተካክሉት ነው የተባለ ያለው። እዚህ ላይ ምንም ችግር የለብንም። በፍላጎት የገዙ ሰዎች ናቸው። በፍላጎታቸው የገዙትን ቦንድ ወለድም ጭምር ያለበት ነው። ከዛ የተለየ በሴትልመንቱ ላይ የተወሰነ ነገር የለም እና ጉዳዩ ከቅጣት ጋር እያይዞ ለማቅረብ የሚደረገው ሙከራ ከየት እንደሚመነጭ ነው ማይገባኝ። የቅጣት የሚባል ኮንሰፕት የለም። ሁለቱ ወገኖች ተከታታይ ውይይት ካደረጉ በኋላ ሴትል ማድረግ ያለብን በዚህ መልኩ ምክንያቱም ባክዋርድ ማፕ ተደርጎ ተላለፋችሁት የሚባለውን ደንብ መልሳችሁ ማስተካከል ስላለባችሁ ተብሎ በዛ ተመስሩ ተስማምተን የተደረገ ነገር ነው። የኢትዮጵያ ኤሌክትሪክ ኃይል ለሽያጭ ያቀረባቸውን ቦንዶች በኢትዮጵያ ኤምባሲ ድረገጽና በመንገድ ላይ ትዕይንቶች አስተዋውቋል። በጎርጎሮሳዊው የዘመን ቀመር ከ2011 እስከ 2013 ባሉት ዓመታት በተለያዩ ከተሞች ባካሄደው ቅስቀሳ ለኢትዮጵያ ኤሌክትሪክ ኃይል ቃል የተገባውን የገንዘብ መጠንም ዘርዝሯል። በሬዲዮና የቴሌቪዥን ማስታወቂያዎችም በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ቦንድ እንዲገዙ ቅስቀሳ አድርጓል። ለሽያጭ የቀረቡት ቦንዶች ከ5 እስከ 10 ባሉ ዓመታት ወለድ የሚከፈልባቸው ሲሆን የወለዱ መጠን ከ1.25 በመቶ እስከ 2 በመቶ ይደርሳል። 58 ሚሊዮን ዶላር የሚያወጡ ቦንዶች ከገዙት መካከል 64 በመቶ የአሜሪካን ዜግነት ያላቸው መሆናቸውን ሴኩሪቲስ ኤንድ ኤክስቼንጅ ኮሚሽን አስታውቋል ቦንዶቹ የሚጎመሩበት ጊዜ ገና በመሆኑ ለማናቸውም ወለድ መክፈል አልተጀመረም የኢትዮጵያ ኤሌክትሪክ ኃይል ቦንዶቹን ለሽያጭ ሲያቀርብ ተገቢውን ምዝገባ ባለመፈጸሙ የአገሪቱን የአሰራር ስርዓቶች መጣሱን ኮሚሽኑ አስታውቋል በዚህም መሰረት የኢትዮጵያ መንግስት ቦንድ ለገዙ ሰዎች ተመላሽ ክፍያ 5847804 ዶላር እንዲሁም 601050 ዶላር ከ87 ሳንቲም ወለድን በአጠቃላይ 6.5 ሚሊዮን ዶላር አካባቢ እንዲከፍል ትዕዛዝ አስተላልፏል። ለመሆኑ የኢትዮጵያ ኤሌክትሪክ ኃይል በቦንድ ሽያጭ የተላለፋቸው የአሜሪካ ድንጋጌዎች ምንድን ናቸው? ዶክተር ፍጹማቻም የለህ በአሜሪካን ሀገር በጥብቅና ሙያ የሚተዳደሩ የሕግ ባለሙያ ናቸው። የኢትዮጵያ መንግስት ማወቅ ነበረበት ነገር ምንድን ነው? በአሜሪካን ሀገር በአስራ ዘጠኝ ሰላሳ ሶስት የወጣው እንደዚህ አይነት የቦንድ ሽያጮችን በተመለከተ ታይትል ፋይፍ የአስራ አምስተኛው የህግ ቮሊም ውስጥ ያለው ነገር ምንድን ነው? ቦንድ ለመሸጥ መመዝገብ አለበት። ከዛ ኋላ ደግሞ ለተመዘገቡት ሰዎች ደግሞ የሚሸጠው ቦንድ ምን እንደሆነ ማሳወቅ አለበት። እነዚህ መሰረታዊ የሆኑ ነገሮች ናቸው። ከዛ ውጭ ደግሞ ይሄው በኮንግረስ በሰጠው ስልጣን መሰረት የመንግስት ኮሚሽን ኤስኢሲ በየጊዜው ደግሞ የሚያወጣቸው ማዘዣዎች አሉ ወይም ሬጉሌሽኖች አሉ እና እነዛን ሁሉ ማወቅና ማክበር ነበረበት እንዲህ ዝም ብሎ በአቦ ሰድ ሁሌ እንደሚደረግ ማድረግ አልነበረበትም። ይሄ እንግዲህ የኢትዮጵያ ኤሌክትሪክ ይል ኮርፖሬሽን ስም ያለው የተከበረ የኢትዮጵያውያን ድርጅት ነው እና ይሄንን ትተው፣ ወይ እንግዲህ አላዋቂ ሳሚ መሆኑ ነው እንደዚህ አይነት የሚያሳፍር ነገር ውስጥ አስገቡት እና እነዚህ መሰረታዊ የሆኑ ነገሮች ናቸው። አሜሪካን ሀገር ዝም ብለህ ቦንድ መሸጥ ታስመዘግባለህ። ከዛ በኋላ ካስመዘገብክ በኋላ ቦንድ የሚሸጡ ድርጅቶች አሉ እነሱ ጋር ትወስዳለህ። ቦንዱ ስንት ብር እንደሚያወጣ መቼ ማቹሪቲ ዴቱ ማለት መቼ ነው ብር መመለስ የምችለው እነዛ እነዛን በደንብ አስረድተ ኢንፎርሜሽን ሰጠ በአሜሪካን ሀገር ይህ መመዝገብ ያለበት አስመዝግበህ ነበር መሸት የሚችለው ያ አይደለም የሆነው ይህ ይቻላል ብለው ይቻላል ብለው ያማከሯቸው በአካባቢያቸው የሰበሰቧቸው የህግ ባለሙያዎች ናቸው። እንግዲህ ለእነዚህ ነገር የዳረጓቸው የኢትዮጵያ ኤሌክትሪክ ኃይል በሰላሳ ቀናት ውስጥ በዩናይትድ ስቴትስ በሚገኝ የፋይናንስ ተቋም እንዲከፍል የተወሰነውን የገንዘብ መጠን ተቀማጭ እንዲያደርግ የሴኪዩሪቲስ ኤንድ ኤክስቼንጅ ኮሚሽን ትዕዛዝ አስተላልፏል። የኢትዮጵያ ኤሌክትሪክ ኃይል በተቀመጠለት ቀነ ገደብ መሰረት ገንዘቡን ተቀማጭ ካል ደረገ ተጨማሪ ወለድ ለመክፈል የሚገደድ ይሆናል። ኮሚሽኑ ትዕዛዙን ካስተላለፈበት ጊዜ ጀምሮ ከአንድ ዓመት ባልበለጠ ጊዜ ውስጥ ተቀማጭ የሚደረገው ገንዘብ ለሚመለከታቸው እንደ ድርሻቸው ተከፋይ መሆን እንዳለበት ኮሚሽኑ አስታውቋል። የኢትዮጵያ ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ መንግስታቸው ኮሚሽኑ ያስተላለፈውን ውሳኔ ቦንዱን ከገዙ ወገኖች ጋር በሚደረግ ውይይት ተፈጻሚ ይሆናል ይላሉ። እንግዲህ አሜሪካ ውስጥ የእኛም ቦንድ ፕሮሲጀራሊ ነው የምታስተካክለው። ፊዚካሊ አሜሪካ ውስጥ ቦንዱ መሸጥ አልነበረበትም። ወይም ደግሞ ቦንዱ የሚሸጥ ከሆነ ልክ ሶቨሪን ቦንድ በሚሸጡበት መልክ የአሜሪካ መንግስት እውቅና ኖሮት የአሜሪካ መንግስት ማንም ሰው እንደ እንትን ሊገዛው የሚችል መሆን መቻል አለበት። ይህን ቦንድ ሱ ስናደርግ ኢትዮጵያውያን ኦን ማድረግ ስላለባቸው ህዳሴ ግድብን የኢትዮጵያውያን የሚያዋጡት ገንዘብ ነው ስለተባለ ያንን ታሳቢ ያደረገ ነው እንቅስቃሴ የተደረገው አጠቃላይ ቦንዱን አይ በእኛ አመለካከት፣ በእኛ አሰራር መገዛት አለበት የሚል ጥያቄ ውስጥ አልገቡ። አሁንም ቢሆን እነኚህ ዜጎች ትውልደ ኢትዮጵያውያን የሆኑ አሜሪካ ውስጥ ያሉ ሰዎች በዚህ መልኩ የተሸጠላቸው መልሱላቸው፣ ነው እንግዲህ ዜጎች ፈቅደው የገዙት ስለሆነ ዜጎች፣ ኦፕሽኑ መንግስትና ዜጎች የሚያደርጉት ውይይት ነው የሚሆነው አይ በአዲስ አበባ በኩል ይሸጥልን ካሉ ወደዛ አይነት ነገር ውስጥ መግባትም አስፈላጊ አይመስለኝም። ካልሆነ ይመለስ ከተባለ ኤግዛክትሊ መንግስት የገባውን ቃል ከሆነ በነገራችን ላይ አምስት ዓመት ነው በወንዱ ማቹር የሚያደርገው ብዙ ሰው ስለ ክሌም ስለማያደረግ ካልሆነ፣ በአሁኑ ሰዓት እኮ በኢትዮጵያም ደረጃ ክሌም የሚደረግበት እድሜ ላይ ደርሷል። ዩ የሚሆነው ወረ በአምስት አመት ነው ይላል ሰው ከዛ አንፃር ፈቅደው የገዙም ስለሆኑ የፈቀዱ ሰዎች ጋር የሚደረጉ በሚደረጉ ውይይት ላይ ተመስርቶ የሚፈጸም ነው የሚሆነ ድንገት ያጠፋሁን ገንዘብ መልስ የተባልክ አይነት ወይም ቅጣት ነው ተብሎ ከስቲግማ ጋር የሚመጣ አይነት ተደርጎ መወሰድ ያለበት አይመስለኝም። የዩናይትድ ስቴትስ የገንዘብ ዝውውርና የንግድ ልውውጥ ጠባቂ ኮሚሽን ባለውረቶችን የመጠበቅ የገበያን ፍትሐዊነትና ስርዓት የመጠበቅና የመቆጣጠር ስልጣን የተሰጠው ተቋም ነው። ተቋሙ የተመሰረተውም በአገሪቱ ኮንግረስ ነው። ዶክተር ፍጹም አቻመለህ የኢትዮጵያ መንግስት ውሳኔውን ተግባራዊ ካላደረገ ተቋሙ የከፋ እርምጃ ሊወስድ ይችላል ሲሉ ያስጠነቅቃሉ። ይህ ካልሆነ ኮሚሽኑ በጣም በጣም ብዙ እጆቹ ሰፊ ናቸው። ብዙ ነገር ሊያደርግ ይችላል። እንደገና ቅጣት ሊወስድ ይችላል ወደ ኢንፎርስመንት ወይም ደግሞ ወደ ማስፈጸም ደረጃ ሊደርስ ይችላል። ይሄ ደግሞ እንግዲህ የኢትዮጵያ መንግስት ሀብቶች ካሉት እነዚያ ሀብቶች ጋር እጁ ሊዘረጋ ይችላል። ስለዚህ የኢትዮጵያ መንግስትም ሆነ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን እንደ ይሄንን ዝም ብሎ የሚቱ አይመስለኝም። እኔ በመቶ በመቶ እርግጠኛ ነኝ፣ አሁን ይሄንን የተባለውን ነገር ያከብራሉ። ምክንያቱም ወደፊት እንግዲህ በወንድም መሸጥ ይፈልጋሉ ከመሩ እውነቱንም ለመናገር እኮ እንደ ህዝብ የኢትዮጵያ ህዝብ፣ የኢትዮጵያ መንግስት እውነተኛ መንግስት እንደዚህ አይነት ጥቅም ቢያገኝ መልካም ነው። እንደዚህ አይነት ነገር መፈጸሙ በሀገር ደረጃ የሚያሳፍር ነገር ነው። ስለዚህ የኢትዮጵያ መንግስት ዝም ብሎ ይህን ይተዋል ብዬ አላስብም። የተወሰነውን ውሳኔ አካባቢ ነው የማስበው። ከሰማንያ ቢሊዮን ብር በላይ ወይም አራት ነጥብ ሰባት ቢሊዮን ዶላር በላይ ወጪ በቤንሻንጉል ጉሙዝ ክልል የሚገነባው የህዳሴ ግድብ አባይን ከሚጋሩ አገራት ጋር ዲፕሎማሲያዊ ውጥረት ፈጥሯል። ውጥረቱ አንዴ ሲከር ሌላ ጊዜ ደግሞ ሲረግብ ቢስተዋልም ግንባታው አልተቋረጠም። አንዳንድ ጸሐፊዎች አባይን የመጋራት ነገር በተለይ በኢትዮጵያና ግብፅ መካከል የውሃ ጦርነት ሊቀሰቅስ ይችላል ሲሉ ጽፈዋል። የኢትዮጵያ መንግስት ፈጽሞ አልደራደርበትም የሚለው የህዳሴ ግድብ ግንባታ በአብዛኛው በአገር ውስጥ ወጪ እንደሚሸፈን አስታውቋል። አቶ ጌታቸው ረዳ ለግድቡ ግንባታ የሚያስፈልገውን ወጪ በማሰባሰቡ ረገድ ከአገር ውስጥ የተሰበሰበው ትልቅ ድርሻ እንዳለው ይናገራሉ። ዜጎች የትም ሀገር የሆኑ ተሳትፏቸውን የሚያረጋግጡበት እድል ከመፍጠር አንጻር ትልቅ ስኬት ተመዝግቧል ማለት ይቻላል። ፖቴንሻሊ ሊገኝ ከሚችለው ገንዘብ አንጻር ግን የቦንድ ሽያጩ ያን ያክል በተለይ ከውጭ ገንዘብ ተገኝቷል ማለት አለ። ኢትዮጵያ ውስጥ ግን ትልቅ ገንዘብ ተገኝቶ ወደ አስር ቢሊዮን የሚጠጋ ዜጎች ብቻ ያዋጡት ገንዘብ አንድ ስምንተኛ። በየትኛውም ሀገር ፕሮጀክት በዚህ ደረጃ የህዝብ ተሳትፎ የተንጸባረቀበት እንቅስቃሴ የለም። ስለዚህ ከውጭ ጋር ተያይዞ የሚነገረው ኢትዮጵያውያን ለሀገራዊ ልማት ያላቸውን አስተዋጽኦ እንዲያረጋግጡ የሚያስችል እድል ከመፍጠር አንጻር እጅግ በጣም የተሳካ ስራ ተሰርቷል። የመጠኑ ጉዳይ አይደለም። እሱ ኢትዮጵያ ውስጥ ከተዋጣው ጋር ሲነጻጸር እጅግ በጣም ኢምንት ነው። ዋናው ተሳትፎ ነው። የኢትዮጵያ መንግስት እያንዳንዱን ነገር በመዋጮ ሰራዋል የሚል እምነት የለውም። አመታዊ በጀት እንመድባለን። ህዳሴ ግድብ ግን ይሄ ህዝብ ይሄ ግድብ የህዝብ ቀጥተኛ ተሳትፎ ያለበት በህዝብ ባለቤትነት ጭምር የሚደረግ ነው የሚለውን መልክት ከማስተላለፍ አንጻር ትልቅ ስራ ተሰርቷል። አድማጮች፣ የዛሬው ከኢኮኖሚው ዓለም መሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።